ለጥያቄው መልስ የፈጠራ ወሬው ወይም በእንግሊዝኛ ፌክ ኒውስ በመባል በሚታወቀውና አንባቢን ወይም አድማጭን ለማታለል ወይም ትክክለኛ መረጃ እንዳያገኝ ሆን ተብሎ የሚሰራጭ አሳሳች የሐሰት ዜና ላይ ያተኩራል። የአድማጮችን ጥያቄዎች ተቀብለው መልስ የሚሰጡን እንግዳችን አቶ ዳኛቸው ተሾመ የመረጃ ቴክኖሎጂ ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ ብላቸው። እነሆ አቶ ዳኛቸው ተሾመ፣ በቅድሚያ ፌክ ኒውስ ወይም የፈጠራ ወሬና ተጓዳኝ ጉዳዮች ላይ የአድማጮችን ጥያቄ ለመመለስ ፈቃደኛ ስለሆኑ አመሰግናለሁ፣ በአድማጮች ስም ሰሞኑን በግል የሚሰሩ የአይቲ ባለሙያ እያልን ስናስተዋውቆት ነበር። እስቲ እርስዎ ራሱን ከአድማጮች ያስተዋውቁልን በቅድሚያ። እሺ፣ በመጀመሪያ ወይዘሮ ትስታ ስለዚህ እድል በጣም አመሰግናለሁኝ። ዳኛቸው ተሾመ እባላለሁ። በሎስ አንጀለስ ካሊፎርኒያ ነው የምኖረው በትምህርት ያለፉት ሰላሳ ዓመታት ኮምፒውተር ሳይንስ ፊልድ ውስጥ ነው የሰራሁት። ዴታቤዝ ዲዛይን እና አርኪቴክቸር ውስጥ ነው የሰራሁት እና ከዛም እንግዲህ ከድህረ ምረቃ በኋላ ቮይስ ሪኮግኒሽን በሚል ፊልድ ውስጥ ነው ማስተርስ ቴሲሴን የሰራሁት እና ቴክኖሎጂ ላይ በጣም የነቃ ተሳትፎ አደርጋለሁ ማለት እችላለሁ። ከዛ በተረፈ ግን ራሴን ማቅረብ ፈልገው እንደ ኢትዮጵያዊ ለመብት ለማንኛውም ሰዋዊነት መብት እንደሚታገል አንድ ግለሰብ አድርጌ ነው ራሴን ህይወቴን ድድጌት አድርጌ ያለው ብዬ ማስበው። እሺ፣ አቶ ዳኛቸው አመሰግናለሁ። እንግዲህ ወደ አድማጮቻችን ጥያቄ እንሄዳለን። በርካታ አድማጮች ናቸው ጥያቄዎቻቸውን የላኩልን እነዚህን ይመልሱልንና እርስዎ እንደነገሩን እውነትን ፍለጋ ወይንም ለአሉባልታ እልባት ለመስጠት ስለወሰዱት አንድ እርምጃና ውጤቱ እንወያያለን። በመጨረሻም ቀላል ቢመስልም ከኢንተርኔት ቴክኖሎጂ ጋር እንግዲህ እየከበደ ስለመጣው የእውነት መጥፋት ከፈጠራ ወሬ እውነት እንዴት ይለያል የሚለውን ለአድማጮች ይገልጹልንና እናጠቃልላለን። ጥያቄን የማስቀድመው አቶ ሳተና አሊ ከአዲስ አበባ በላኩልን ነው። የመንደርደሪያ ጥያቄ ነው ያቀረቡት። ፌክ ኒውስ ወይንም የፈጠራ ወሬ የሚለው ምንድን ነው? እንዴትስ ተጀመረ? የሚለውን ስለዚህ ጉዳይ መንደርደሪያን ይሆነናል ብዬ ነው። በመጀመሪያ ፌክ ኒውስን እንግዲህ ያው ከዲክሽነሪ ስንተናው ዴፊኒሽን ብንሄድ የኮሊንስ ዲክሽነሪ ምን ብሎ ይገልጸዋል? በመደበኛ ዜና ሽፋን ሆኖ ሆን ተብሎ የሚሰራጭ እጅግ የተጋነነ የፈጠራ ታሪኮችን እና የሐሰት ወሬዎችን ያዘለ መረጃ ነው ይላል እና የሐሰት ዜና ስርጭት ደግሞ ሂደቱ በሁለት ከፍለን ልናየው እንችላለን። አንደኛ ታማኝነት ያላቸውን የዜና ምንጮችን ማጣጣል፣ ከዛ በኋላ አማራጭ እውነትን ይዞ መቅረብ ኦልተርናቲቭ ትሩዝ እንደሚባለው እና ይህንን በመጀመሪያ በደንብ አድርጎ ለመግለጽ የሚችለው በሁለት ሺህ አስራ ሰባት በፈረንጆች ጀንዋሪ ላይ ፕሬዚዳንት ትራምፕ ሲመረጡ እዚህ ሀገር አሜሪካን ሀገር ሲመረጡ መጀመሪያ አንድ ፕሬስ ኮንፈረንስ ላይ ምን አደረጉ? የሲኤንኤን እና የኒውዮርክ ታይምስን ጋዜጠኞች እናንተ የውሸት የሐሰተኛ ጋዜጠኞች ናቸው ፌክ ኒውስ ብሎ ጣታቸውን እየጠነቆሉ አጣጣሏቸው። እሳቸው ያገኙትን ታማኝነት ተጠቅመው ያንን ካጣጣሉ በኋላ ራሳቸውን እንደ አማራጭ እውነት የሚያቀርቡ ሆኖ ራሳቸውን አቀረቡ ማለት ነው። ኦልተርናቲቭ ትሩዝ የሚባለውን ከዛ በኋላ እሳቸው የሚሉት ይሰማል። ሌሎቹ እነዚህ ለዘመናት ለመቶ ዓመት አንዳንዶቹ የታወቁ ታማኝነት ያላቸውን የሚዲያ ተቋማትን አጣጣሉ እና ፌክ ኒውስ እንደዚህ ነው የሚወለደው የሚጀመረው። ፌክ ኒውስ የሐሰት ወሬ በአራት ይገለጣል። አንደኛ የፈጠራ ወሬ ፈረንጆች ሆክስ የሚሉት እንዲሁ ለማሳቅ ለማስደንገጥ ክሊክ አድርገው ጠቁመው ወደ እነሱ እንትን በኢንተርኔት ላይ ማለት ሆኖ፣ አዎ፣ እንደዛ እንዲሄዱ ለማድረግ ለንግድ የሚሰራ ነገር ሊሆን ይችላል። ለቀል ገንዘብ ለመስት ገንዘብ፣ አዎ፣ እንደዛ ሊሆን ይችላል። እዚህ አሁን በዩቱብ እና በፌስቡክ ምናምን ላይ ክሊክ ሲደረግ እና ብዙ ሰው ወደዛ ሲጎርፍ ገንዘብ ያገኛሉ። ለዛ የሚሰራ ነገር አለ። ያልሆነ ሆነ ወይንም ደግሞ ትንሽ ወሬ ተይዞ የሰዎችን ስሜት በሚስብ መልኩ እየተጋነነ ይነገራል ማለት ነው። እየተጋነነ ይነገራል። ብዙ ሰዎች ወደዛ ሲጎርፉ የዛ ድረ ገጽ ባለቤት ብዙ ገንዘብ ያገኛል ማለት ነው በአድቨርታይዝመንት። ሁለተኛው ፕሮፓጋንዳ ነው። እና ይሄ ማደናገሪያ ፕሮፓጋንዳ ፕሮፓጋንዳ በብዛት አክቲቪስቶችም ይጠቀሙበታል፣ መንግስት ይጠቀምበታል፣ ሌሎችም ተቋማት ይጠቀሙበታል። የእነሱን ሀሳብ አግኒኖ ለማቅረብ እና ሰዎችን ወደ እነሱ ለመሳብ የሚጠቀሙበት ፕሮፓጋንዳ ቴክኒክ አለ። ስለ ፖለቲካ ሊሆን ይችላል ወይንም ደግሞ ለምሳሌ የእንሰሶችን መብት ለማስከበር የተነሱ ክፍሎች ሊሆኑ ይችላሉ። ውቅያኖሱ እንዳይበከል ለማድረግ የተነሱ ሊሆኑ ይችላሉ። ወይም እነሱንም ለመቃወም የሚፈልጉ ይሆናሉ። አሁን ለምሳሌ ግሎባል ዋርሚንግ የሚባል አለ። እሱን የሚቃወሙ አሉ፣ የማይቃወሙ አሉ። ሁሉም የራሱን ፕሮፖጋንዳ ሊጠቀም ይችላል። አንዳንዱ እውነትን ያዘለ ነው፣ አንዳንዱ ደግሞ የሀሰት መረጃ ላይ የተመሰረተ ፌክ ኒውስ ነው። ሶስተኛው ክፍል ደግሞ ዘለፋ ይባላል። ዘለፋ ወይንም ደግሞ ትሮሊንግ ይሉታል። በእንግሊዝኛ ትሮል የሚባለው ግለሰብ ትሮል ይባላል። እሱ በማህበራዊ ሚዲያ ላይ እየተሽከረከረ ግጭትን የሚዘራ ለምሳሌ በኢንተርኔት ላይ፣ በፌስቡክ ላይ፣ በትዊተር ላይ ፖስት እያደረገ ጽሁፎችን እና መረጃዎችን፣ የሐሰት መረጃዎችን እየጣለ ሰዎችን የሚያጋጭ ኢንፍላማቶሪ ግጭትን የሚፈጥሩ ነገሮችን የሚረጭ ሰዎችን የሚያረክስ እየተከታተለ የልሆነ ነገር የሚዘራ ትሮል ይባላል። ዘለፋ የሚያመጣ አራተኛው ደግሞ እንደ ሽሙጥ ሽሙጥ ያለ በእንግሊዝኛ ሳታይር የሚባለው እና ሰዎችንም ሆነ ተቋማትን በተለየ አይነት በተደበቀ ግልጽ ባልሆነ መንገድ ሆኖ ግን የማሽሟጠጥ የመስደብ፣ የመዝለፍ ነገሮች አሉና እሱኛው ሳታይር ይባላል እና በእነኚህ ነው የሚገለጡት ይሄ የአሪዞና ዩኒቨርሲቲ የሕግ ክፍል ሲተነትን አይደንቲፋይንግ ኤንካውንተሪንግ ፌክ ኒውስ በሚል ላይ ያቀረበው ዝርዝር ነው ስለ ፌክ ኒውስ። መልካም። አቶ ዳኛቸው እንግዲህ አቶ ሳተናው አሊሁ፣ ሌሎቹም አድማጮቻችን ጉዳዩ ሀገርን የሚመለከት በመሆኑ አገር ውስጥ ስላለው የፈጠራ ወሬ ከጎሳ ጋር ተያይዞ ከማንነት ጋር ተያይዞ ስለሚነሱ ስም ማጥፋቶች፣ በዚህም በዚያም ወገን ማለት ነው፣ እንድንመለከት ነው የጠየቁን። እስቲ ወደ ኋላ እዛ ላይ እንመለሳለን ማርከሻው ላይ ስንደርስ። አሁን አቶ ሸዋን ግዛው ከአዲስ አበባ መስመር ላይ ያሉ በስልክ ነው ያገኘ ናቸው። አቶ ሸዋን ግዛው ይሰሙኛል? ጤና ይስጥልኝ። አቶ ሸዋን ግዛው፣ እግዚአብሔር ይመስገን ጤና ይስጥልኝ፣ ደህና ነኝ። እሺ ከየት ነው የሚደውሉት? እኔ ከኢትዮጵያ አዲስ አበባ። እሺ እግዜር ስጥልኝ ይጠይቁ። አቶ ዳኛቸው መስመር ላይ ናቸው ይሰሙወታል። እሺ መልካም እንግዲህ፣ አቶ ዳኛቸው አመሰግናለሁ። በቅድሚያ ምስጋናዬን በማቅረብ ለዚህ ስለተባበራችሁን አጠቃላይ፣ አሁን በዚህ በሀያ ሰባት አመቱ ኢህአዲግ አገዛዘመን ኢትዮጵያ አብዛኛው የስድብ ፖለቲካ ላይ፣ ፌክ ኒውስ ላይ ያልሆነውን ሆነ ብሎ በፈጠራ ወሬዎች ላይ ተመርኩዞ ህዝብን ማሸበር ስራዎች ተጀምረው አሁን ስኬታቸው አገር ወደ ማጥፋት ደረጃ ላይ የደረሰበት ሁኔታ እየተስተዋለ ነው። ይህም አሁን ስንመለከተው በአገሪቱ ውስጥ ሚዲያዎች ላይ ያሉ መሰዳደቦች በአንድ አስታብ የመጡ ሳይሆኑ በአንድ ጊዜ የመጡ ሳይሆኑ ለብዙ ጊዜ የልዩነት ስብከት ተሰብኮባቸው ኢትዮጵያ ውስጥ እኔ አሁን ትንሽ ከዛ በፊትም ያሉትን ደርግንም አይቼዋለሁ። የተለያዩ ነው። ከዛ ደርግን ከደርግ ጀምሮ ያሉትን ነገሮች አይቻቸዋለሁ። እና አሁን ስንመለከተው የዘር ልዩነታችን ይበልጥ በሚዲያ ላይ ሾክ እየተደረገ ሰዎችም ላላስፈላጊ እርምጃ እንዲወስዱ እየገፋፉ የተለያዩ ሰዎች በፌክ ኒውስ የራሳቸውን አካውንት በመዘርጋት አገሪቱ ውስጥ ከፍተኛ ኪሳራ እንዲደርስ ከሚያደርጉት ጦር ከፈታው ወሬ የፈታው እንደሚባለው በወሬ አገሪቱን ለማውደም የተዘጋጁ ሰዎች አሉ እና በዚህ ረገድ መንግስት በኢትዮጵያ ውስጥ ፌክ ኒውስ የሚሰሩ ሰዎች ላይ ምን ማድረግ አለበት? ህዝቡ በራሱ ደግሞ የሚያተርፈው አስተዋጽኦ ለመንግስት የሚያደርጉ አስተዋጽኦ ምን መሆን አለበት ይላሉ በሚለው ነው ልጠይቅ የፈለኩት። ሰዎች ውስጥ ደግሞ ወደ ራሳቸው ህልና ተመልሰው ከራሳቸው ጋር ታርቀው በኢትዮጵያዊ አንድነት ላይ ሆነው ኢትዮጵያ ወደ አንድ መስመር ሄዳ ሰዎች በፍቅርና በሰላም እንዲኖሩ ምን ማድረግ አለባቸው፣ በእነዚህ በሶስቱ መስኮች ምክር ቢያቀርቡ ቮይሶፍ አሜሪካ አመሰግናለሁ። እነዚህን ጥያቄዎች ነው የማቀርበው። እሺ አቶ ሸዋን ግዛው ቦጋለ በጣም አድርጌ አመሰግናለሁ። ለአቶ ዳኛቸው ተሾመን ለቃለን መልሱን እንዲሰጡልን። እሺ በጣም አመሰግናለሁ። ወይዘሮች፣ ስጋብ ይፈቀድልኝ ትንሽ ወደ ኋላ ልሂድና ፌክ ኒውስ የሚስፋፋው እንዴት ነው? ለምንድነው የሚስፋፋው የሚለው ስንገልጽ ለእነኝህ ሁሉ መልስ ማዕቀፊያ ይሆናል። ፌክ ኒውስ የሚስፋፋባቸው ሁለት ተቀዳሚ ነገሮች አሉ። አንደኛው ሁሉም ከኛ ከግለሰቡ ማለት ነው፣ ከግለሰቦች ጥንቃቄ፣ ከግለሰቦች የአሰራር ስልት አኳያ የሚመጣ ነው። አንደኛው በእንግሊዝኛ ፊልተር በብል የሚባል ጽንሰ ሀሳብ አለ፣ ፊኖሚና ምናምን አለ። ፊልተር በብል የሚባለው ምንድን ነው? ሁላችንም ለምሳሌ አሁን በድረገጾች ላይ ማህበራዊ ሚዲያ እንደ ፌስቡክ ወይንም እንደ ትዊተር፣ ዩቱብ ላይ ምናምን ስንሄድ የምንከበው በምናምናቸው በሚመስሉን ሰዎች ነው ራሳችንን የምንከበው እና እኔ ለምሳሌ ኢንተርኔት ላይ ስወጣ የማነባቸው መጽሐፎች፣ የምገዛቸው መጽሐፎች፣ የምሄድባቸው ዌብሳይቶች ማናገራቸው ወዳጆቼ፣ ምን እንደሆኑ፣ ይሄ ኢንተርኔት ላይ ያሉ የሰውን ንቅናቄ የሚጽፉ ዶክመንት የሚያረጉ የሰውን የዲጂታል ማንነት የሚጽፉ ክፍሎች አሉ እና እነኛ ያጠኑናል። እንደው ለማብራራት ያህል እነዚህ ራሱ ኢንተርኔቱ የኛን አዝማሚያ ፍላጎት ወይንም ደግሞ የምንወያያቸውን ሀሳባችንን የምንጋራቸውን ወይንም የምንወዳቸውን ነገሮች ረጅስተር ያደርጋል ማለት ነው። አይደለም? ልክ ነው፣ ልክ ነው። እነዚህ ዋና ዋና የኢንተርኔት መረጃ ፍለጋ ማሽኖች ሰርች ኤንጂንስ ናቸው። አዎ። እና እነዚህ ሰርች ኤንጂኖች የፍለጋ ቀመራዎችን አልጎሪዝም የሚባል አለ። በምን አይነት የሰውን ማንነት የሰውን ምንነት በሚያደርገው ንቅናቄ ማወቅ እንችላለን ብለው ለምሳሌ ባንክ ሄዶ ኢንተርኔት ላይ ካለው አካውንት ሄዶ አንድ ነገር ሲገዛ ጀምሮ አንድ ዌብሳይት ላይ ሄዶ እዚህ ጋር ሲጠቁም ክሊክ ሲያደረግ፣ ምን ያህል ደቂቃ ቆየ እዚህ ላይ፣ ምን ያህል ሰከንድ ቆየ እዚህ ላይ፣ ከዚህ በኋላ የት ሄደ፣ ከዚህ ምን አረገ የሚለውን በጠቅላላ ያጠኑንና እያንዳንዱን ግለሰብ ያቁታል ማለት በሚችልበት ሁኔታ ነገ ጠዋት ተነስቶ ምን ያደርጋል የሚለውን እስከ መተንበይ ድረስ ይደርሳሉ እና በዚህ የተነሳ ለእያንዳንዳችን ይሄ ፊልተር በብል የሚባል በአማርኛ ለመተርጎም ሞክሬ የጠራ ክበብ ስልቻ እዛ ስልቻ ውስጥ ይከቱናል። ፊልተር በብል ውስጥ ይከቱናል እና ይከቱንና እኔ አሁን ነገ ተነስቼ ኢስታንቡል ምንድን ነው ብዬ ስለ ኢስታንቡል የመረጃ ሰርች ኤንጂን ብጠይቅ ለእኔ ስለ ኢስታንቡል የሚሰጠኝ የሚሰጠኝ ገለጻና አንድ ደግሞ የስነ አእምሮ ፕሮፌሰር ጃፓን ውስጥ ያለ ቢጠይቅ ስለ ኢስታንቡል የሚሰጠው ገለጻ ልዩ፣ ልክ ሁለት ኢስታንቡል እንዳሉ አድርጎ ነው። ምክንያቱም ለዛ ለስነ አእምሮ ፕሮፌሰር ማወቅ የሚፈልገውን ነገሮች ሁሉ እስከ እዛ ድረስ ስለሱ ያጠኑትን ይጠቀሙና ይሄንን ነው ማየት የሚፈልገው ብለው ስለ ኢስታንቡል እሱ ማየት የሚፈልገውን ያሳዩታል። እኔ ደግሞ እስከ ዛሬ ሳረግ የነበረውን ያዩና ለእኔ ደግሞ ያሳዩኛል፣ ኢስታንቡል ይሄ ነው ብለው። ሁለታችን እንደ አጋጣሚ ተገናኝተን እስኪ ስለ ኢስታንቡል እንነጋገር ብንባባል ያ ፕሮፌሰር የሚለውና እኔ የሚለው ስለ ኢስታንቡል ሁለት ልዩ አገር ውስጥ ያሉ ከተሞች እንደሆኑ ነው የምናየው። እና ይህንን ጥናት ያደረገው ኤሊ ፓሪስር የሚባል አንድ ተመራማሪ ነው እና ይህንን ካየ በኋላ ፊልተር በብል የሚባል አደገኛ የሆነ ክስተት አለ። በሱ ካልተጠነቀቅን እምናውቀውን እንኳን እውነተኛ መሆኑን እንኳን የማናውቅበት ደረጃ ላይ ደርሰናል የሚል ድምዳሜ ላይ ደረሰ። እንግዲህ ይሄ አንደኛው እሱ ነው። ሁለተኛው ደግሞ ኤኮ ቻምበር ይባላል። ይሄ ኤኮ ቻምበር ወይንም የገደል ማሚቱ ክበብ የሚባለው ነው እና ኤኮ ቻምበር ምንድን ነው? በዚህ ለ በሶሻል ሚዲያ ውስጥ ላይ ስንነቃነቅ ስንሰራ ራሳችንን የምንከበው እኛን በሚመስሉን ከኛ ጋር በሚስማሙ በሃይማኖትም ሆነ ማህበራዊ የሚስማሙንን ሰዎች በትምህርት ደረጃም ቢሆን ከኛ አካባቢ የሆኑ ሰዎች ጋር ነው ራሳችንን የምንከበው። የማይመስሉን እና ከኛ ጋር የማይስማማ ሀሳብ ያላቸው ሰዎች ፍሬንድ እንኳን ሲያረጉን ወዳጅ ሲያደረጉን በዚህ በኢንተርኔት ላይ በፌስቡክ ላይ ለምሳሌ ካልተስማማ ናቸው አንፍሬንድ እናደረጋቸዋለን፣ ከጓደኝነት እንሰርዛቸዋለን። ስለዚህ ራሳችንን በሚመስሉን ሰዎች ብቻ እንከብና ይሄንን የገደል ማሚቱ ክበብ ራሳችን ላይ እናደርግና እኛ የምንለው ነው ተመልሶ የሚያስተጋባው ራሳችንን እንደ መስማት ማለት ነው። እና በዛ የተነሳ ሌሎችን ሀሳቦችን ማስተናገድ አንችልም፣ ምክንያቱም ሌሎች ከኛ የተለያዩ ሀሳቦች የሚሰጡ ሰዎችን ገፍተናቸዋል እና ይሄ ኤኮ ቻምበር የፈጠረው ሁኔታ ስንጮህም፣ ስንናገርም ለዚህ ይገደናል ብለን እንትን ስንልም ሌላውን አስተሳሰብ የማናይበት ደረጃ ደርሰናል እና እነኚህ ሁለት ክስተቶች ፌኖምናት ፊልተር በብል የሚባለው እና ኤኮቻምበር የሚባለው አንድ ላይ ሆነው አንድ ላይ ሆነው የሚፈጥሩት ሁኔታ ምንድን ነው? አንድ ፌክ ኒውስ የውሸት ዜና ሲመጣ የመጣው እኛ ከምናውቀው ከኛ ወዳጅ ከሆነ ሰው ፍሬንድ ካረግ ነው ስለሆነ ብዙ አይነት ስንተና ሳናካሂድ ምርመራ ሳናካሄድ እኛም ተቀብለን እንለቀዋለን ማለት ነው። እኛ ስንለቀው ሌላውም ይለቀዋል፣ መጦዝ ይጀምራል እና ያ የገደል ማሚቱ እያጫጫኸ ከፍተኛ ጡዘት ይፈጥርና በአንድ ጊዜ ያ ለመቶ ሺህ ለሚሊዮን ለሁለት ሚሊዮን ሰዎች እየደረሰ በፖለቲካ አኳያ ለምሳሌ ኒውዮርክ ታይምስ በፌስቡክ ላይ የተካሄደ የህዝብ ጭፍጨፋ ብሎ የሰየመው አለ። ምን ይሎታል? አንድ ሚሊዮን ሮሂንጋ የዘርና የሃይማኖት ማይኖሪቲዎች እንዲሰደዱ፣ ቤታቸው እንዲቃጠል፣ እንዲጠፉ የተደረገው ፌስቡክ ላይ በተደረገ የጦዘ የሐሰት መረጃ ነው እና ኒውዮርክ ታይምስ ያን ጊዜ ጂኖሳይድ ኢንሳይትድ ኦን ፌስቡክ ብሎ አውጥቶታል። እና ፌስቡክ ምን ያህል ዳሜጅ እንዳለው በሌላውም ደግሞ ፌስቡክ ብቻ አይደለም፣ በሬዲዮም የጦዘ ወደ ስምንት መቶ ከስምንት መቶ እስከ አንድ ሚሊየን ህዝብ ያለቀበት ሩዋንዳ ውስጥ የተፈጠረውን ታውቁታላችሁላችሁም ግን ከአቶ ሸዋንግዛው ቦጋለ ጥያቄ ጋር ለማገናዘብ እሳቸው እንዳሉት አገር ውስጥ አገር ውስጥ እንደውም አገር ሊያፈርስ እየደረሰ ነው እና ይሄ ተዛባ የወሬ ስርጭት መንግስት ምን ማድረግ ይችላል ህዝብስ ምን ማድረግ ይችላል ብለዋል ና እሷን ነካ ነካ ያድርጉልን ና ወደ ሌላ ጥያቄ ነው እሺ አዎ አቶ ሸዋን ግዛው በጣም ልቤ ውስጥ ያለ ሀሳብ ነው ያነሱት ይሄንን ላለፉት በተለይ ላለፉት ሀያ ሰባት አመታት የተፈጠረ ህዝብን ከህዝብ ጋር ለማቃረን ለማጋጨት የተደረገ ሸፍጥ አለ ፌክ ኒውስ አለ እና ያ ኢትዮጵያኖችን ከፋፍሎ ለመግዛት አመችቶታል። እና ይሄ ቀጥታ የሂትለር የፕሮፓጋንዳ የመገናኛ ሚኒስተር የነበረው ጆሴፍ ጎብልስ የሚባለው ምን አለ፣ ይሄን ኮት አድርገዋለ፣ በጣም ጠቃሚ፣ ከዚህ ጋር የሚሄድ ስለሆነ ምን አለ፣ አንድ ትልቅ ውሸት ፈጥረህ ብታወራና ይህንን ውሸት ብትደጋግመው ህብረተሰቡ ያብነሃል። ይህ ውሸት ተቀባይነት እንዲኖረው ግን መንግስት የግለሰቡን ህብረተሰቡን ውሸት ከሚያስከትላቸው መዘዞች መጋረድና እውነቱን ሊያወጡበት የሚችሉ ሀይሎችንና ግለሰቦችን መጠበቅ አለበት ይላል እና እንግሊዝኛ የተረጎሙ ስለሆነ ምን ይላል? ኢደስ ቢካም ር ኢምፖርታንት ፎር ስቴት ቱ ዩዝ ኦል ኦፍ ኢት ፓወር ቱ ሪፕሬስ ዲሰንት። ያለውን ሀይል ሁሉ ተጠቅሞ ተቃዋሚዎችን ይህንን ውሸት የሚያጋልጡትን ማፈን አለበት። ምክንያቱም ይላል ፎር ደ ትሩት ኢዝ ደ ሞርታል ኤነሚ ኦፍ ደ ላይ፣ እውነት የውሸት ገዳይ ጠላት ስለሆነ እውነቱን አፍን ደ ትሩት ኢዝ ደ ግሬተስት ኤነሚ ኦፍ ደ ስቴት ይላል። ይሄ የጆሴፍ ገብልስ የሂትለር ፕሮፓጋንዳ ሚኒስተር የነበረው ነው። እና ይሄንን የጠቀስኩበት ምክንያት ምንድን ነው? ልክ እሱ ይሄንን እንዳለው ለሀያ ሰባት አመታት ህዝቦችን ከህዝቦች ጋር ለማጋጨት የብሔር ጭቆና አለ አፄ ምኒልክ ይሄን ያህል ኦሮሞዎች ጨፈጨፉ እንደዚህ ሆነ ብሎ ለመረጃ ብሎ ያወጣቸው እስከ ሀውልት መትከል ድረስ ያደረጋቸው እነኚህ ሁሉ አንድ ላይ ተደማምረው ህዝቡ እንዳይስማማና እንዲጋጭ አድርጎታል። እና መንግስት ምን ማድረግ ይችላል ለተባለው፣ መንግስት ማድረግ ያለበትን ቸው እነ አቶ ለማ መገርሳ እነ ዶክተር አብይ እነ አቶ ገዱ ሌሎችም አንድ ላይ ሆነው ይህንን ሀሰት ባጋለጡ ጊዜ የኢትዮጵያ ሕዝብ ችግር የብሔር ሳይሆን መደብ ችግር ነው ባሉ ጊዜ ይሄንን የውሸት ትርክቶች ባጠፉ ጊዜና ከአምቦ ተነስተው ባህር ዳር በገቡ ጊዜ ይሄንን የጆሴፍ ጎብልስ የጠቀሰውን ሀሰት የሚሰብር እውነት አረጋግጠው ይዘው ሄዱ። ያንን በማድረጋቸው ነው፣ ይሄንን የሀሰት ትርክት በመስበራቸው ነው፣ ይሄ ለውጥ ሊመጣ የቻለው። እንግዲህ ሁለት ነገር አለ። እርግጥ አሁን ህዝብና ህዝብ መካከል ጭቆና አልነበረም የሚለውን የሚቀበሉ በጣም ብዙ ሰዎች እንዳሉ ሁሉ በማንነታችን ተጨቁነናል የሚሉ አሉ። እና ስለዚህም ደግሞ ባለፉት ሀያ ሰባት አመታት ስልጣን ላይ የነበረውን መንግስት እንደ ትልቅ ባለውለታ አድርገው አርገው የሚያዩ ኢትዮጵያውያንም አሉ። ይሄ እንዳለ ሆኖ መስመራችንን እንዳንስትና እዚሁ ፌክ ኒውስ ወይንም የሀሰት ወሬ ስርጭት ላይ ብናተኩር ህዝብስ ምን ማድረግ ይችላል? በራሱ አሁን ያለውስ መንግስት እንግዲህ ያው እንዳሉት ባለፈው ከሁለት ዓመት በፊት የመጣው መንግስት ነው አሁንም ስርዓቱ ላይ ያለው እና ምን ሊያረጉ ይችላሉ የሚለውን እስቲ አጠር አድርገው ይግለጹልን። ህዝብ መካከል ሰላምና ፍቅርን ለመመለስ እንግዲህ በመጀመሪያ መንግስት በሚዛን ላይ የሚያስቀምጣቸው ሁለት ነገሮች አሉ። የህዝብ የግለሰብ የመናገር መብትና ግለሰብ ደግሞ በሚናገረውና በሚጽፈው ሀሳብ የተነሳ ሊመጣ የሚችሉ ችግሮች፣ ሁለቱን አንድ ላይ በሚዛን ላይ አስቀምጦ ነው መንግስት የሚሰራው። ከፍተኛው ከፍተኛው ሸክም የሚኖረው ይሄ የሀሰት ወሬን በመከላከል እያንዳንዳችን ላይ ነው። መንግስት እኛ መሀል ሆኖ ማስተካከል የመዳኘት ህግን የማስከበር ግዴታ ነው ያለበት። እኛ ግን እንደ ግለሰቦች አእምሯችንን እየፈተን በየጊዜው የምናደርገውን ነገር ጭንቅላታችን ውስጥ የሚገባውን ሀሳብ ልክ ምግብ ልንፈልግ ሬስቶራንት ስንሄድ መርጠን ሬስቶራንቱ ምን አይነት ልምምድ እንዳለው ምን አይነት ምግብ እንደሚሸጥ አጥንተን ነው ሄደን ገዝተን የምንበላው እና ሀሳቦችንም ስናገኝ ለአእምሯችን ስንመግበው ያንን ከየት መጣ፣ ሶርሱ ምንጩ ምንድን ነው፣ እነማን ናቸው፣ ማን ነው ብለን መጠየቅ። እሱን ካየን በኋላ ደግሞ ልክ ምግብ ስንገዛ እዚህ ሀገር ሌብል የሚባል ነገር አለ፣ የሚለጠፍ ነገር አለ። ስለ እያንዳንዱ ምግብ ጨው ይሄን ያህል አለበት፣ ስኳር ይሄን ያህል አለበት ምናምን የሚል እና ስኳር በሽተኛ ያለበት ሰው ለምሳሌ ስኳሩን አይቶ ከተወሰነ በላይ ከሆነ ያንን ዝም ብሎ ገዝቶ እንትን አይልም። እና እኛም ስናይ አንድ መረጃ ስናይ ትንሽ ምርምር ማድረግ ለምሳሌ መረጃውን አይተን ከቮይስ አሜሪካ የመጣ መረጃ ነው ብሎ ቢለን የሆነ ሊንክ እዛ ላይ ካለ ያንን ጠቁመን ክሊክ አድርገን ሄደን አንድ ትንሽ ስቴፕ ወስደን ሄደን ቮይስ ኦፍ አሜሪካ ነው ወይ እንዴ፣ እንዲህ ያለ የሚያስደነግጥ ነገር እንዴት መጣ ብለን ቮይስ ኦፍ አሜሪካ ቪ ኦፍ ኤ ዳት ጋቭ ነው የሚለው ወይንስ ቪ ኦፍ ኤ ዳት ቲቪ ነው የሚለው ቪ ኦፍ ኤ ዳት ሲኦ ነው የሚለው ምናምን ብለን ትንሽ ነገር ስናይ እውነት ከሆነ ቮይስ ኦፍ አሜሪካ ዳት ጋቭ የሚል ከሆነ ኦ ኦኬ፣ ብለን ማለት እንችላለን። እና ጥቃቅን ነገሮች እያንዳንዳችን ማድረግ ያለብን፣ ይሄንን ሳናረግ ማስተላለፍ ኃላፊነት የጎደለው ነው። ልክ ሬስቶራንት ውስጥ ገብቶ ምን እንደሚበሉ ሳያውቁ ያለውን ሁሉ ማጋበዝ ማለት ነው። እሱን አናረግም። እንደሱ ስናረግ ራሳችንን እንጎዳለን። ሁለተኛው ነገር ደግሞ ኦተርሺፑ ማነው? ሳፖርት፣ ይሄ ምንድን ነው የሚደግፍ ዶኪመንቶች አሉ ወይ? ይሄ ቀልድ ነው ወይ? ቅድም ያልኩት ፌክ ኒውስን ስንዘረዝር ዘለፋ ነው ወይንስ ሽሙጥ ነው? እንደ ቀልድ የተባለውን ነገር ወስደን ለምሳሌ ፕሬዚዳንት ዶናልድ ትራምፕ ሃይማኖታቸውን ወደ እስልምና ቀየሩ የሚል ካፕሽን ነገር አድርጎ ቢወጣ ያንን ማን የጻፈው? ምን ላይ ነው የተጻፈው? የሚመስል ነገር ነው ወይ ብለን ሳናይ ማስተላለፉ ኃላፊነት የጎደለው ነው ማለት ነው። እና በጣም ጥቂት የሆኑ ነገሮች ነው ማድረግ ያለብን ይህንን ለማስተላለፍ። ሌላ ደግሞ ታማኝ የሆኑ ምንጮች ጋር ሄዶ ያንን ማመሳከር አንድ ስለምናቀው ትልቅ ሀሳብ የሆነ የሚያስደነግጥ ነገር ቢወጣ መጀመሪያ የታወቁ የዜና ምንጮች ጋር፣ የምናከብራቸው ሰዎች የሚከታተሏቸው፣ የሚጽፏቸው አምዶች ጋር ሄደን እዛ እነሱ ጋር ማየት። ያለበለዛ ለምሳሌ ቮይስ ኦፍ አሜሪካ ዌብሳይት ላይ ሄዶ እዛ ላይ ወጥቷሉ ወይ ማመሳከር፣ እንደዚህ እንደዚህ ነገሮች ማድረግ። ስለ ጤና የሚያወራ ከሆነ ዌብ ሜድ የሚል አለ ለምሳሌ፣ እዛ ላይ ሄዶ ሪሰርች ማድረግ። እንደዚህ ጥቃቅን ነገሮችን አድርገን የራሳችንን ግዴታ እንድንወጣ፣ ህዝቡ ይህንን ሲያደርግ ያን ጊዜ ነው ይሄ የፌክ ኒውስ ሀይቁ ይደርቃል። ያለበለዚያ ያንን ሀይቅ ካደፈረስ ነው፣ እኛም የዛ የሀሰት መረጃ አቀባባዮች ነን ማለት ነው። ፌስቡክ ላይ መስሳል ለምሳሌ ወዳጆቻችን ብለን የምንላቸው ከኛ የተለየ ሀሳብ ያለላቸውን ሰዎች መከታተል ምን እንደሚሉት ብሎ መስማት፣ ወዳጆች ማረግ፣ ሌላ ሌላ ሀሳብን አኮሞዴት ማስተናገድ ማለት እንግዲህ ፊልተር በብል የሚባለውም ደግሞ የራሳችንን በምን ፈ በአንድ አቅጣጫ ብቻ ራሳችንን አለመክበብ ወሰፋ ያለ አምድ ለራሳችን መፍጠር ያስፈልጋል። እና ይህንን ስናደርግ ፌክኒውስም የሐሰት ወሬን መከላከል እንችላለን። ግን ከመንግስት ብቻ መጠበቅ አንችልም። ነገር ግን መንግስትም ደግሞ ግዴታ አለበት። መንግስት የራሱን ግዴታ ስላልተወጣ የተፈጠሩ ብዙ አደገኛ ሁኔታዎች አሉ። እንደውም በዛ ላይ አንድ ጥያቄ ላክል፣ አቶ ዳኛቸው መንግስት የኢትዮጵያ መንግስት ከቀደሙት መንግስታት ሻል ያለ መረጃ የመስጠት ልምድ ቢሆንም እየጀመረ ቢሆንም ከመንግስት መረጃ አይገኝም። ከመንግስት ደግሞ መረጃ ያለመገኘት ለእነዚህ አሉባልታዎች ወይንም ስፔኩሌሽን ወይንም በግምት ለሚነገሩ ነገሮች በር ይከፍታል። መንግስት መስሪያ ቤቶች ውስጥ የሚገኙ ቃል አቀባዮች ጋዜጠኞች ፈልገው እነሱን ማግኘት እስከሚሳናቸው፣ ሳይሆን ሰዎች የሚተቹት እነሱ በየጊዜው የተመደበ የመረጃዎችን ፍሰት የሚያሳልቅ ሥራ ነው። መጀመሪያ ያለባቸው መረጃዎች ከተሰጡ የተወሰነ ይሆናል ፌክ ኒውስ ወይንም አሉባልታ። አቶ ኪዳኔ በረሀ ገብሩ ከትግራይ ሽራሮ ጥያቄ ልከዋል። ምን ይላል ጥያቄያቸው? በአሁኑ ወቅት የውሸት ዜና ከግለሰብ አልፎ በመንግስት ደረጃ ሆን ተብሎ አሳሳጅ ብሎም እጅግ አደገኛ ሊባል በሚችል ደረጃ እየተሰራበት እንደሆነ ይታወቃል እና እንዴት ሊገታ ይችላል ይላሉ። እንግዲህ መረጃ መስጠት አንዱ ሆኖ ሳለ እሳቸው እንደሚሉት ደግሞ መንግስትም ራሱ አሳሳች ዜናዎችን እየለቀቀ ነው ይላሉ። ይህንን አጠር ባለ መልኩ መልከት ያድርጉልንና ወደ አድማጭ መስመር ላይ እየጠበቀን ስለሆነ ወደ አድማጭ እንሄዳለን። እሺ፣ በአሁኑ ጊዜ በኢትዮጵያ ኢትዮጵያ መንግስት አስተዳደር ውስጥ ፕሮአክ- ችግር ከመፈጠሩ በፊት ነገሮችን ችግር እንዳይፈጠር የማየት ሁኔታ ፕሮአክቲቭ ሆኖ መስራት ባለመኖሩ ሀሰት ዜና በራሱ ይጦዛል። መንግስት ግን ቀደም ብሎ ያንን እውነት ቢያጋልጥ ኖሮ ልክ መብራት ሲበራ ጨለማ እንደሚሸሸው መንግስት ቀደም ብሎ ቢመርም እንኳን እውነቷን ቢያስቀምጥ የሀሰት ወሬዎች ሊዛመቱ አይችሉም። መንግስት ግን በጊዜው ማድረግ ያለበትን ስለማረግ ብዙ ጊዜ ሆነ ዳተኝነት ያለ ይመስለኛል። ለምን እንደሆነ ባላውቅም አቅም የሀሰት ወሬዎች የሚዘጋጁበት ተረግዘው የሚወለዱበት እድሜ ይሰጣቸዋል እና ስለዚህ እሱን መንግስት ማቆም ያለበት ይመስለኛል። ማቅረብ እንኳን ባይችሉ መረጃውን በአሁኑ ጊዜ መረጃ የለንም መረጃ ሲኖረን በዚህ ሰዓት ውስጥ በዚህ ጊዜ ውስጥ በዚህ ቀን ውስጥ ይሄን እናቀርባለን፣ እስከዚያ ድረስ ግን እባካችሁ ተረጋጉ፣ የሚል መልእክት በአስቸኳይ አቅርቦ ከመሳሳት ይልቅ ማለት ነው እና ተሳስቶ ይሄን ያልነው ትክክል አይደለም፣ ይሄን ያልነው ትክክል አይደለም እየተባለ ሁለት ሶስት አራት ጊዜ ሲስተካከል መንግስትም ደግሞ አመኔታ ያጣል። በቅርብ ጊዜም ያየነው ነው እና ይሄ መስተካከል አለበት። ግን ደግሞ ይሄንንም ካልኩኝ ወዲያ መንግስትም ሆነ የዜና ተቋማት ቮይስ ኦፍ አሜሪካንም ጨምሮ ሲኤንኤንንም ጨምሮ በዓለም ዙሪያ ትልቅ የሚባሉት እነ ቢቢሲንም ጨምሮ ሊሳሳቱ ይችላሉ። በአሁን ባለንበት ዘመን የተሳሳተ መረጃ ከብዙ አቅጣጫ ይመጣል። አንዳንዱ መረጃ የእውነተኛ መስሎ ምሎ ተገዝቶ የሚያቀርብ ሰው አለ የራሱን ሀሳብ በውሸት ለማስተጋባት የሚፈልግ ከዛም ደግሞ አልፎ ቴክኖሎጂን ተጠቅሞ ያንን ቴክኖሎጂ አንድን ነገር እውነት አስመስሎ ለዜና ተቋማት ለጋዜጠኞች ሰጥቶ እነሱን እንደ ማኖ ማስነካት እነሱን እንዲሳሳቱ የማድረግም ደግሞ ስራ እየተሰራ ነው። አሁን ዲፕ ፌክ ቴክኖሎጂ የሚባል አለ። ፕሬዚዳንት ኦባማን አንድ የሆነ ቪዲዮ አለ፣ እኔም አውጥቼዋለሁ። እዛ ላይ ፕሬዚዳንት ኦባማን ከእሳቸው አፍ ሊወጣ የማይችሉ ጸያፍ ነጋሮችን እያነጋገሩ ልክ እሳቸው ምስላቸው የእሳቸው አይደሉም ማለት በማይቻል ሁኔታ ምክንያቱም ምስላቸው አፋቸው የተነቃነቀ እሳቸው በለመዱት የእጅና የአፍ አስተላለፍ ያቀርቡታል። እና ይሄ ዲፕ ፌክ ይባላል። እና እንደዚህ ባለበት ዘመን ውስጥ ነው የምንኖረው። ሰዎችን ባልና ሚስትን ለማጣላት ዲፕ ፖርን የሚባል ነገር አለ። ያልሆነ አይነት ቪዲዮ ሰርተው ባል ሚስቱን እንዴ ይሄማ እሷ ነች ይሄማ እሱ ነው ማለት እንዲችል አድርገው የሚቀርብ የፌክ ቴክኖሎጂ አለ። የሀስብ ቴክኖሎጂ አለ። ይሄ ሁሉ ባለበት ዘመን ጋዜጠኞችም፣ መንግስትም ሊሳሳት ይችላል፣ ግን ዋና ቁም ነገሩ ከተሳሳተ በኋላ በአፋጣኝ በተቻለ መጠን ማረሙ ላይ ነው እና መንግስት አይሳሳትም ማለት አይደለም፣ ግን አሁን ጠያቂው አቶ ኪዳኔ እንዳሉት ሆን ተብሎ የሚባለው እኔማም ነው መንግስት ውስጥም የሆኑ አካሎች ይዘባሉ። አንዳንድ አካሎች የራሳቸው ከመንግስት አቋም የተለየ የተጻረረ ተንኮል የያዙ አካሎች አሉ እና ይሄ ሲደረግ መንግስት ቶሎ ብሎ ያንን የማስተካከል እራሱን የማረም ግዴታ አለበት። ከዚህ በተረፈ ግን እኔ በአሁኑ ጊዜ በተለይም አሁን በለውጥ ጊዜ ያለውን መንግስት ሆን ብሎ የሚለው ወደዛም የሚያሳይ መረጃ አላገኘሁኝም። ነገር ግን በአሁን በለውጥ ውስጥ ስንሄድ ያንን ለውጥ ለማደናቀፍ ትልኮ ያላቸው አካላት መንግስት ውስጥ ሆነው መንግስት ያልሆነ ኢንፎርሜሽን መረጃ እንዲሰጥ ባልሆነ መረጃ እርምጃ እንዲወስድ የሚያደርጉ ሀይሎችም እንዳሉ እሱም በእርግጠኝነት መናገር እችላለሁ። እሺ፣ አድማጭ መስመር ላይ አሉ። አቶ አለማየሁ ተፈራ አሎ። አቤት። እሺ፣ ጥያቄው ጥያቄውን ያቅርቡ። እሺ፣ የኔ ጥያቄ የፈጠራ ወሬን የስርጭት ሁኔታን በተመለከተ ነው። በተለይ በእኛ ሀገር ሁኔታ፣ በኢትዮጵያ ሁኔታ የፈጠራ ወሬ በብዛት የሚሰራጨው በማህበራዊ ሚዲያ ነው ወይስ ሰው እርስ በርሱ በሚያደርገው በአንደበቱ በሚያደርገው ወሬ ነው? ጥናት ካለ የትኛው ነው የስርጭት አድማሱ ከፍተኛ የሚለውን ማወቅ ፈልጌ። እሺ፣ በጣም አመሰግናለሁ አቶ አለማየሁ ለተሳትፎ። አቶ ዳኛቸው ይሄ እንግዲህ ከማህበራዊ መገናኛ ብዙሀን መምጣት ጋር ተያይዞ መሰለኝ አይደለ ስርጭት የበዛው አዎ ደባዊ የሆነ ጥናት እኔ አላየሁኝም ነገር ግን እንዲሁ ስገምት የማህበራዊ ድረገጾች ይሄ በቴሌፎን ቴክስት ማድረግ ኢንተርኔት ላይ በፌስቡክ በትዊተር በዩቱብ መነጋገር ከተጀመረ በኋላ ነው በዚህ ፍጥነት ይሄ ኤክስፖኔንሻል የሚሉት ይሄ በድርብ ድርርብ የሚያድግ የሀሰት መረጃ መስፋፋት የጀመረው ከዚህ ሶሻል ሚዲያ የሚባለው ማህበራዊ ድረገጾችና ሌሎች ከወጡ በኋላ ይመስለኛል። ይሄ ግለሰብ አንዱ ለአንዱ እየነገረ የሚለው በጣም ዝግ ያለ ሂደት ያለው ነው እና ከሱ በመቶ ሺህ እጥፍ የሚሆን አይነት ፍጥነት የመጣው ይሄ በማህበራዊ ድረገጾች በቴክስት በሌላም በሌላም በኩል መነጋገር ከጀመርን በኋላ ነው ብዬ የማምነው። ምናልባት እንደው አድማጮቻችንን በየውይይታችን መሀል ማስታወስ ያለብን የአንድ ግለሰብ መረጃ የማግኘት የመጠቀም ወይም መረጃ የማስተላለፍ መሰረታዊ ሰብአዊ መብቱ መሆኑን፣ ይሄ ተለይቶ መታየት አለበት። ከውሸት ዜና ስርጭት ከስም ማጥፋት ተለይቶ መታየት ያለበት ይመስለኛል። እንዲሁ ለማስታወስ ያህል ነው። አንድ ሁለት የመጡ የአድማጮች ጥያቄዎች አሉ። አከታትዬ ላሰማሁት እና ምናልባትም ቀደም ሲል ከሰጧቸው መልሶች ጋር ሊያያዙ ይችላሉ። አቶ ዳኛቸው ጥናት ስትለኝ፣ ቪኦች ፌክ ኒውስ በአሁኑ ሰዓት በእኛ ሀገር በሶሻል ሚዲያ በተያዘው ሁሉም እንደፈለገ መልእክት እያሰራጨ ትልቅ ችግር እየፈጠረ ነው እና ይህ ነገር ከህግ አንጻር እንዴት ይታያል? ወይስ እንደፈለግን አድርገን የምንቀመጥበትና ውጤቱንም እግዚአብሔር ይስጣችሁ ተብሎ በፓርላማ እንደተለቀቀው ብቻ የሚታይ ነው? እባካችሁ እስኪ ይህን ነገር ከባለሙያው ጠይቃችሁ በቂ መልስ እንድትሰጡን ነው። አመሰግናለሁ። አድማጮቻችን፣ ዛሬ ሰፋ ያለው ዝግጅታችን የሐሰት ወይም የፈጠራ ወሬ እያስከተለ ያለውን ጣጣ እንዲሁም ማርከሻውን የፈጠራ ወሬ ሰለባ እንዳንሆን ምን ማድረግ እንዳለብን ጭምር በሚያስረዱ ቁም ነገሮች ላይ ላተኮረ ቅንብር ሰጥተናል። ጥያቄዎቹን የሚመልሱልን የመረጃ ቴክኖሎጂ ባለሙያው አቶ ዳኛቸው ተሾመ ናቸው። ከእኛ ጋር እንድትቆዩ እንጋብዛለን። እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ እንጋብዛለን። ሰላም እንደምናል ናቸው ለምሳሌ መንግስት ወይም በመንግስት ወይ በፓርቲ ደረጃ ያሉ ለምሳሌ እንደ ህወሀት በግልጽ የጥላቻ ቅስቀሳን በሰዎች ተመስለው ማለትም ሰዎችን ቀጥረው በደግሞ ይሄንን ቀስቀሳ ያደርጉ እንደነበር ለማንም ግልጽ ነው። እኔ አንድ ሰውም አጋጥሞኛል፣ በዛው ተቀጥሮ የሚሰራ እና እነኚህ ወይ በድርጅት ወይ በመንግስት ደረጃ ይሄንን ሲያደርጉ መክሰስ አይቻልም ወይ? ለምን? ይሄ አደገኛነቱን የታወቀ ነው እና እነኚህን ሰዎች ወይም ድርጅት መክሰስ አይቻልም ወይ ወይ በኢንተርናሽናል ኮርት ወይም ደግሞ በአገር ውስጥ በሕገ መንግስታችን መሰረት? ስዩም አጽባህኒ ከቨርጂኒያ። አመሰግን። ጤና ስትለኝ ቪኦች ፌክ ኒውስ በአሁኑ ሰዓት በእኛ ሀገር በሶሻል ሚዲያ በተያዘበ ሁሉም እንደፈለገ መልእክት እያሰራጨ ትልቅ ችግር እየፈጠረ ነው እና ይህ ነገር ከህግ አንጻር እንዴት ይታያል? ወይስ እንደፈለግን አድርገን የምንቀመጥበትና ውጤቱንም እግዚአብሔር ስታክስ ተብሎ በፓርላማ እንደ ተለቀቀው ብቻ የሚታይ ነው። እባካችሁ ይህ ነገር ከባለሙያው ጠይቃችሁ በቂ መልስ እንድሰጡን ነው። አመሰግናለሁ። አቶ ዳኛቸው፣ እንግዲህ ጠቅላይ ሚኒስትር አብይ አህመድ ናቸው በቅርቡ እግዚአብሔር ይስጣችሁ ከሞቀ ቤታችሁ ጭቁጭ ብላችሁ የምታምሱን ብለው የተናገሩት ቁጣቸውን ለመግለጽ ይመስለኛል። ያንን የተናገሩት ምን መደረግ አለበት በህግ የሚለውን እርግጠኛ አናውቅም። ድርጅቶች ቀጥረው ሰዎችን ለዚህ ጉዳይ አሰማርተው እንደሆነ ቮይስ ኦፍ አሜሪካ መረጃ የለውም። ማንኛውም ድርጅት የፖለቲካ ድርጅት ቀጥሮ ሰዎችን አሰማርቶ ያሰራ እንደሆነ እኛ መረጃ የለን። እሺ፣ አመሰግናለሁኝ። እንግዲህ ዴሞክራሲ ስንል ዴሞክራሲ ዋጋ የሚያስከፍል ስርዓት ነው። የሰዎች የመናገር መብትና ደግሞ ግዴታቸው አለ። አንድ ሰው በምሳሌ ሁልጊዜ የሚቀርብ ሲኒማ ቤት ውስጥ ሆኖ እሳት እሳት እሳት ብሎ ቢጮህ ሰውን ለማስደንገጥ ይሄ ፌክ ኒውስ ነው ሆክስ ነው የሚባለው። ይሄ ቅድም ካልኩት ውስጥ እና ቢጮህ እና እዛ ውስጥ ያለ ሰው ተተራምሶ ለመውጣት ሲሞክር ሕፃን ልጆችን ረጋግጦ አደጋ ላይ ቢያደርስ ያ ሰው ተጠያቂ ነው። ምክንያቱም እሱ ባረገው እሱ በተናገረው የሐሰት ወሬ ሰዎች ተጎድተዋል። በቀጥታ ተጠያቂነት አለው። ነገር ግን ይሄ ሰው ውጭ እየሄደ መንገድ ላይ ሰውየውን ኦ ከጀርባህ ሱሪህ ላይ እንደዚህ እንደዚህ ቆሻሻ አለ ብሎ ቢለውና ያ ሰው ዞሮ ፈልጎ አቶ ከስብሰባ ሌት እንደሆነ አረከኝ ሐኪም ነኝ ሆስፒታል በጊዜ መድረስ አልቻልኩም አንተ ባረከውና ብሎ ይህም ቢል ዋጋ የሚያስከፍል ነገር አይደለም። ምሳሌነቱ ትንሽ ዝቅ ያለ ሊሆን ይችላል። ነገር ግን እሱ ባረገው ነገር ቀጥታ ከፍተኛ አደጋ የሚያመጣ ከሆነ በዛ ቀጥታ ግንኙነት ሊጠየቅ ይችላል። ነገር ግን ሰው የመዋሸት ያለመዋሸት ሞራል የሞራል ግዴታ ነው እንጂ ያለበት የህግ ግዴታ የለበትም። ሰው ጥሩ የመስራት የህግ ግዴታ የለበትም። የሞራል ግዴታ ነው ያለው እና ለዲሞክራሲ የሚከፈሉ ዋጋዎች አሉ እና ለዚህ ነው ዶክተር አብይም ውጭ ሀገር ሆነው ህዝብን ለህዝብ የሚያጋጩ ሰዎችን በምሬት እግዚአብሔር ይላችሁ ያሉት በህዋት ያሉ ድርጅቶች ምናምን ብሎ ለተባለውም እኔም ያንን ሁኔታ እንደሚፈጠርና ቅድም ያልናቸው እነ ትሮል የሚባሉ የኢንተርኔቱ ግጭት እንዲፈጠር የሚያደርጉ ተቀጣሪዎች እንዳሉ ይነገራል። እኔም ያንን እቀበለዋለሁ። ነገር ግን በህግ ደረጃ ምንም ማድረግ እንደማይቻል አውቃለሁኝ። እሱ ላይ በእርግጠኝነት መናገር እችላለሁኝ። በህግ ምንም ማድረግ አይቻልም። የደፈረሰ ሐይቅ ማጥራት የምንችለው እዛ ድፍርስ ውስጥ ሆኖ ሰውን የሚናከሱ አውሬዎችን ማጥፋት የምንችለው ያንን ድፍርስ ያንን ጨለማ እኛ እንደ ግለሰብ ስናጸዳው ነው። እና ይሄንን ለማድረግ የግለሰቦቹ ተጠያቂነት ነው። እኛ እያንዳንዳችን እንደ ኢትዮጵያዊ ይሄንን ፌክ ኒውዝ አይተን መርምረን የሆነውን ካልሆነው ለይተን ስናደርቀው ነው። ይህንን አላቀባብልም፣ እኔ የሀሰት ወሬ አቀባባይ አልሆንም ብለን እምቢ ስንል ነው ሁላችንም ሊቆም የሚችለው እንጂ በህግ አይደለም ሊቆም የሚችለው በህሊና መርማሪነታችን፣ እውነትን በመፈለጋችን፣ ስንፍናን ከላያችን ላይ ስናገልና አንድን ነገር ልክ እንዳየን መብላት ስናቆም አጣርተን ከዚህ ዛም ጠይቀን ምንጩን አይተን እንደዚህ እንደዚህ ያሉ ነገሮች ናቸው መቆጠር ያለባቸው። አመሰግናለሁ አቶ ዳኛቸው ተሾመ። እስካሁን ድረስ እንግዲህ የተወያየ ነው ስለ ፌክ ኒውስ ወይንም የፈጠራ ወሬ ነው። ፈጠራ ነው የተባለ ወሬ ፈጠራ ያለ መሆኑ የሚረጋገጥበትም መንገድ አለ። እርሶ እንደነገሩን እውነትን ፍለጋ ብለው ለአሉባልታ እልባት ለመስጠት ስለ ወሰዱት አንድ እርምጃ ከአንድ ወር በፊት ነበረ እየገለጹልኝ። ያኔም መጥተው ሊያስረዱ ተዘጋጅተው ነበር። ነገር ግን ሐሳቦን ቀይረው አሁን ነው ሐሳቦን ሊያካፍሉ ፈቃደኛ የሆኑት ስለ ብሪጋዴር ጀኔራል አሳምነው ጽጌ አማራ መገናኛ ብዙኃን ጋዜጠኛ ጋር ስላደረጉት ውይይት ነው። እሳቸው ደውለው ከጋዜጠኛው ጋር ያደረጉት ምልልስ ላይ በጣም ብዙ ሀሳቦች ቀርበዋል። ከማህበረሰቦች ማህበራዊ መገናኛ ብዙኃን ላይ ውሸት ነው የሚሉ ነበሩ፣ ተቆራርጦ ተቀጥሎ ነው አልሆነም የሚሉ፣ የእሳቸው ድምፅ አይደለም የሚሉ ሁሉ አሉ። የመገናኛ ብዙኃን ሁሉ ፕሮግራሞች ሰርተውበት ትንታኔ የሰጡበት ጉዳይ ነውና። እርሶ ደግሞ ይሄንን በባለሙያዎች አረጋግጫለሁ ብለው ገልጸው ነበረና መጀመሪያ ግን እስቲ ይንገሩኝ፣ አሁን ለምን ከአድማጮቻችን ጋር ለመጋራት አሁን ለምን ፈቃደኛ ሆኑ? አዎ ትክክል ነው ወይዘሮ ትዝታ። መጀመሪያ የዛሬ ወር በላይ ወዝወር ተኩል ገደማ ሪፖርቱ ሲደርሰኝ በቀጥታ ለማውጣት ተነጋግረን ነበረ። ፈቃደኛ ነበርኩ ከዛ በኋላ የመንግስት የወሰዳቸው አንዳንድ እርምጃዎች አልጣሙኝም ነበረ፣ አልጣሙኝም። መፈንቅለ መንግስት ነው ከማለቱ ጀምሮ ጀነራል ሳረንም የተገደሉት በዚሁ ጀነራል አሳምነው በሚመሩት መፈንቅለ መንግስት ነው የሚለውም ነገር ስላልተዋጠልኝ፣ ሕሊናዬ ተቀባይነት ስላልነበረው ከዛ በኋላ ደግሞ አንዳንድ አማራን ማደራጀት ላይ ያሉ ኃይሎች እነ አብን፣ ሌሎችም ደግሞ የአስራት ቴሌቪዥን ላይ የሚሰሩ በኋላ ደግሞ የባልደራስ አባሎችና መሪዎችም ላይ የተደረገው እርምጃ መፈንቅለ መንግስት የተባለውን እንደ ፕሪቴክስት፣ እንደ ማስመሰያ ተደርጎ የተወሰዱ እርምጃዎች ያሉ ስለመሰለኝ በጣም ከፋኝ። ይሄ በጣም ስላልተዋጠልኝ ይሄንን መረጃ ለማቅረብ አልፈለኩም ነበር በዛ ሰዓት እና አሁን ለምን ይሄን ለማድረግ ፈቀድክ ለሚለው፣ አሁን ሁኔታዎች እየተገለጹ ግልጽ እየሆኑ ምርመራም እየተደረገ በዛን ጊዜ በእኔ አመለካከት በሕገ ወጥ መንገድ የታሰሩ ብዙ ሰዎችም ስለተፈቱ አሁንም ምርመራ ላይ ያሉ ሰዎች እንደሚፈቱ ተስፋ አለኝ። ይሄ የተደራጁ አማራ ድርጅቶችና ግለሰቦችም ላይ የሚደረገው የሚወሰደው እርምጃ እንደሚቆም ተስፋ አለኝ እና በዛ ምክንያት ነው ያረኩት። ይሄንን እና እኔ ይሄንን አስመርምሬ አለው ለጅትመትኮ በሆነ ለሀያ አንድ አመት በዲጂታል ምርመራ ፎረንሲክ ውስጥ የተካፈለ ድርጅት ዲጂታል ፎረንሲክ ኤክስፐርት በሚለው አስመርምሬ ውጤቱን ይኸው ለእናንተም ልኬላችኋለው ድርጅቱንም አግኝቶ ማነጋገር ሪፖርቱንም ያው ለእናንተ ስልቻቸዋለሁ ሰው መከታተል ይችላል። አቶ ዳኛቸው፣ በመሀል ላይ ለአድማጮች ስለምን እንደምንወያይ ለማስታወስ ድምጻቸውን ላሰማ እኛም ሰራጅተን ስለነበረ በአሜሪካ ድምጽ ራዲዮ ከጋዜጠኛው ጋር ያደረጉትን ውይይት ብርጋዴር ጀነራል አሳምነው ላሰማ ለአድማጮች ቢሮ እርምጃው ወስደናል። ምን ዝርዝሩ ምንድን ነው ነገረኝ ነው እንግዲህ በአዲፕ አመራሮች ላይ ኦልሬዲ የህዝቡ ሰላማዊና የመኖር መብቱ ጥያቄ ውስጥ ስለገባ የህዝብ ጥያቄ ደግሞ ማንሳት በመቸገራቸው አትሊስት የህዝቡን ጥያቄን በመቀልበሳቸው ያው በድርጅቱ አመራሮች ላይ ኦልሬዲ እርምጃ ተወስዷል። እንዳትደነግጥ እዚ አካባቢ ሶሳይቱ ወደ ቤቱ እንዲገባ የአካባቢ የጸጥታ ኃይል ሚሊሻ ደግሞ ራሱ እንዲቆጣጠር ትላለ። ወደ ቤት ሁሉም ባህር ዳር በተለይ ሁሉም የሚሰጠው መመሪያ እንዲጠብቅ ከጸጥታ ቢሮ ካሜራ ወይ ላክ ገስታ ቀደም ብዬ እንዳልኩት አቶ ዳኛቸው በዚህ ድምፅ ቅጅ ላይ በጣም ብዙ ውዝግብ ተሰምቶ ነበር። እርስዎ ግን ካሊፎርኒያ የሚገኝ የድምፅ መርማሪ መስሪያ ቤት ጋር ልኬ አስመርምሬያለሁ ብለዋል። እስቲ የተመረመረበትን ሂደት ቢገልጹልን። መጀመሪያ። አዎ፣ እንግዲህ የተመረመረበት ሂደት ይሄንን የድምፅ ቅጂ ለዲጂታል ፎረንሲክስ ኤክስፐርት የሚባል ሀያ አንድ አመት ተለምዶ ባለው የታወቀ ተቋም ላኩላቸው ከሱ ጋር ተያይዞ ጀነራል አሳምነው የተናገሯቸው ረዣዥም ቃለ መጠይቆች እና በየቦታ ያደረጓቸው ስፒቾችንም አብሬ አያይዤ ይሄንን እስቲ እየተነካካ ነው ወይ ቃላቶች ከልዩ ልዩ ንግግሮቻቸው ተሰብስበው ተገጣጥመው ከዚህ በሪፖርተሩ ቴሌፎን ላይ አብሮ የገቡ ናቸው ወይ ወይንስ ይሄ ሀቀኛ መረጃ ነው? መርምረው እንዲያዩ አድርጌ ላኩላቸው ማለት ነው። በላኩላቸው በሶስት ነው በአራተኛው ቀን ጁላይ ፎር ላይ ውጤቱን ላኩልኝ እና ውጤቱን የላኩልኝ ውጤቱንም ልኬላችኋለሁ እንግሊዝኛ ወደ አማርኛ ተተርጉሞ አለ እሱንም ላነበው እችላለሁ። በኋላ እሱ ደረሰኝ ማለት ነው እና እሱ እንደደረሰኝ፣ ያው ከእናንተ ጋር አስተነጋግረን ይሄንን ለህዝብ ይፋ ለማድረግ ወስኜ ነበር። እስቲ አንብቡልን። መርማሪዎች ምን ላይ ደረሱ? አዎ፣ መርማሪዎቹ የደረሱበት ሪፖርት ይኸውና። ምን ይላል? ስማቸውን ይጠቅሳል። ዲጂታል ፎረንሲክ ኤክስፐርት ይልና በአማርኛ ትርጓሜውን ነው የማነበው። ይህ የዲጂታል ፎሬንሲክ ኤክስፐርትስ የድርጅቱ ስም ነው። ዲጂታል አሻራ መርማሪ ባለሙያዎች ሙያዊ አስተያየት ነው። ሪፖርተሩና ሟች አሁን በቅንፊልና ተናጋሪው የሚባሉት የተቀረጹት በአንድ ጊዜ፣ በተመሳሳይ ጊዜ ወይም አንድ ላይ ነው ወይም የሁለቱም ድምፅ እንደገና ተቀርጾም ከሆነ የተቀረጸው በአንድ ጊዜ ወይንም አንድ ላይ ሊሆን ይችላል። ያልተቋረጠ ወይም የተያዘና ተከታታይ ኢኤንኤፍ ይላል በእንግሊዝኛ የእንግሊዝኛ አባባል ምኅጻር ነው። በእንግሊዝኛ ኢኤንኤፍ ማለት ኤሌክትሪካል ኔትወርክ ፍሪኮንሲ ማለት ነው እና የኤሌክትሪክ ትስስር ኔትወርክ ሞገድ አለ ይላል ያልተቋረጠ የኤሌክትሪክ ትስስር ኔትወርክ ሞገድ አለ። የድምፁ ሂደት የተሰባበረ አይደለም። ይህ ማለት ለእኛ በተላከልን የተቀረጸ ድምፅ ላይ ሪፖርተሩና ተናጋሪው የተቀረጹት በአንድ ጊዜ፣ በተመሳሳይ ጊዜ ወይም በአንድ ላይ መሆኑን ያረጋግጣል። በሌላ በኩል ደግሞ የኤሌክትሪክ ትስስር ሞገድ ኢ ኤን ኤፍ እንዳይቆራረጥ ለማድረግ ሪፖርተሩ በጠይቆቹም ተገቢ ጊዜያቸውን እየጠበቀ የተናጋሪውን ቀድሞ የተቀረጸ ድምፅ እያጫወተ ቀርጾ ሊሆን ይችላል። የሪፖርተሩ ድምፅ ከተናጋሪው ድምፅ ጋር እየተቆራረጠ አልተቀጣጠለም የሚል እና የድምፁን ሞገዶች በምስል ያሳያል። ሂደታቸውን ማለት ነው። ፍሪኮንሲ የሚባለውን በሙሉ አንድ ላይ ከዛ ይቀጥልና ሁለተኛ ይልና ይህ የዲጂታል ፎረንሲክ ኤክስፐርት የድርጅቱ ስም ነው። ዲጂታል አሻራ መርማሪ ባለሙያዎች ሙያዊ አስተያየት ነው። ምንጩ ላይ ለማስተካከል ወይም ለመቀማመር ተብሎ በእጅ የተከናወነ ስራ የለም አንዱን ድምፅ ከሌላኛው ላይ ማስኬድን፣ ወጥነት የሌላቸው የድምፅ ውጣ ውረድ አይነቶችን ቆርጦ መቀጠልን ወይም መሰል ለማጭበርበር ተብሎ የተፈጸመ የአርት ኦት ስራ የለበትም፣ ይላል። በእንግሊዝኛ ኢት ኢዝ ዘ ፕሮፌሽናል ኦፒኒየን ኦፍ ዲጂታል ፎሬንሲክ ኤክስፐርትስ ዳት ዘ ሶርስ ሀዝ ናት ቢን ማኒፑሌትድ ዜር አር ኖ ቴል ቴል ሳይንስ ኦፍ ኤዲቲንግ ኢንክሉዲንግ ክሮስ ፌድስ ኢንኮንሲስተንት ዌቭ ፎርምስ ክሊፕስ ኦር አዘር አኖማሊስ ይላል ሶስተኛ ይልና በመጨረሻም ሪፖርተሩ ያወጣው የተቀረጸ ድምፅና የቀረቡት ሁለት ናሙናዎች ተመሳሳይ ወይም አንድ መሆናቸውን የዲጂታል ፎሬንሲክ ኤክስፐርት የድርጅቱ ስም ነው። ይላል ዲጂታል አሻራ መርማሪ ባለሙያዎች ሙያዊ አስተያየት ያረጋግጣል። የተቀረጸውን ድምፅ አሻራ የሚያሳየውን ሞገድ ሂደት የሚያመለክቱ ምስሎች ከታች ምስሎች ያሳያል። ስፔክቶግራምስ በተለይ የተከበቡትን ሞገዶች ያመለክታል ብሎ ስዕሉ ላይ የተከበቡ ሞገዶች አሉ። ጠቃሚ የሆኑ ሞገዶች ያመለክታል። ከተናጋሪው ድምፅ ጋር የተቀላቀሉ ሌሎች የጀርባ ባክግራውንድ የሚባሉ የጀርባ የድምፅ ሞገዶች ከጊዜ ወደ ጊዜ አነስተኛ ለውጦችን ቢያሳዩም ዋናዎቹ ነጥቦች፣ እንዲሁም ቁልፍ በሆኑት ሞገዶች መካከል ያሉት ክፍተቶች ግን አሉ ይላል እዚህ ላይ Uh, finally, it's the professional opinion of digital forensic experts that the speaker's voice in the reporter's recording and the two sample recordings match. Mm -hmm. Please see the spectrograms of audio fingerprints with the significant frequency circled. There are other background frequencies mixed in, and a speaker's voice has minor changes from day to day. But the main points exist, as well as the steps between the keys. ፍሪኩዌንሲስ ብሎ ይቀጥልና ፍሪኮንሲዎቹን በስዕል ያሳያል ማለት ነው። ይሄ ነው የደረሰኝ ሪፖርት ዝርዝር ነው ያቀረብነው። ምናልባትም ድረ ገጻችንም ላይ እርስዎ የሰጡንን መረጃ እናወጣለን ህዝቡ እንዲመለከተው። ባጭሩ ግን ቴፑ ላይ የተቀረጸው ምንም የተነካካ የተጭበረበረ ነገር ሳይሆን ትክክለኛ መረጃ ነው የሚል ነው የሰጡት። ትክክል ነው። ትክክል ነው። ለእኔ እዚህ ሀገር ቢዮንድ ሪዝነብል ዳውት ከምክንያታዊ ጥርጣሬ በላይ በሆነ መንገድ መልስ ሰጥቶኛል። ለእኔ መልሱ በቂ ያልሆነላቸው ሰዎች ወስደው ማስመርመር ይችላሉ፣ እናንተንም ጨምሮ፣ ቮይስ ኦፍ አሜሪካንም ጨምሮ። እዚህ ላይ አንድ ጊዜ ሊፈቀድልኝ ማለት የሚፈልገው ጀነራሉ ከዚህ ከጋዜጠኛው ጋር የተነጋገሩት ድምፁ ሰማኒያ ሰባት ቃላቶች አሉት በጠቅላላ ከሰማኒያ ሰባት ውስጥ ጀነራሉ የተናገሯቸው ከስልሳ አምስት እስከ ስልሳ ስምንት ቃላቶች ናቸው እነኚህ ቃላቶች ከየቦታው ተሰባስበው ድሮ ከተናገሩት ስፒች እንደዚህ እንደዚህ ብሎ የሚሉ ግለሰቦች ይሄንን ወስደው ከዚህ ስፒች ይሄ ወጣ ከዚህ ስፒች ይሄ ወጣ ብለው ማቅረብም ይችላሉ እኔ እንግዲህ የምችለውን እንደ አንድ ግለሰብ አይምሮውን እየመረመረ ከሊናው ጋር ታርቆ እንደሚኖር ሰው እውነትን ለማጋለጥ እውነት እንዲወጣ የማደርገውን አድርጌያለሁኝ። የቀሩ ሰዎች እኔ ያደረኩትን የሚተቹ ወይንም ደግሞ የኔን ሞቲቭ፣ ልቤን መመርመር የሚፈልጉ ሰዎች ካሉ እራሳቸውን ልብ ይመርምሩና እውነቱ ላይ ይድረሱ። መንግስትም ግዴታ አለበት እውነቱን ማቅረብ ለሕዝብና የዚህን ሁኔታ መፈንቅለ መንግስት የተባለውን ምን እንደተፈጠረ ለሕዝብ ማቅረብ ግዴታ አለበት ለማለት ፈልጋለሁኝ። እሺ በጣም ነው የማመሰግነው። እንደው በዚህ ላይ ለማጠቃለል እንድናጠቃልል እንግዲህ አጠቃላይ ስለ ፌክ ኒውስ ወይንም የፈጠራ ወሬ ስናወራ እውነት ሆኖ ውሸት ነው የሚባልም አለ። እሱም የሚረጋገጥበት ሁኔታ አለ፣ በቴክኖሎጂም ቢሆን ወይንም ደግሞ እርሶ ቀደም ሲል የገለጹት ለምሳሌ ማርከሻውን ሲገልጹ ስለ ጋዜጠኝነት ሙያ ነበር የሚገልጹት። ምንጩ መመርመር አለበት፣ መረጃዎች ከተለያዩ አካባቢዎች ከአንድ ቦታ ብቻ ሳይሆን የሚያመሳክሩ መረጃዎች መኖር አለበት፣ እውነታው መረጋገጥ አለበት ብለው ሲያስረዱ የነበረው ትክክለኛ የጋዜጠኝነት አሰራርን ነው። አይደለም እንዴ? እዚህ ላይ አስተያየቱን ስጡን እና እናጠቃለላለን። ልክ ልክ ነው። ትክክለኛ የጋዜጠኝነት አሁን በሚያሳዝን ሁኔታ ይሄ ሶሻል ሚዲያ የሚባለው ከመምጣቱ በፊት እናንተ ነበራችሁ። ቺፍ ኤዲተር አለ፣ ማኔጂንግ ኤዲተር አለ። ታዩና ትመረምሩና ያለውን መስፈርት ሁሉ በዛ ላይ አስፍራችሁ ይሄ ይውጣ፣ ይሄ አይወጣም የትክክለን ምርምራችሁ ታቀርባላችሁ። አሁን በእናንተ ፋንታ እንደ ማኔጂንግ ኤዲተር አንድ ነገር አንቺ ከመመርመር ፋንታ አሁን ኤዲተሩ ዲጂታል ሆኗል፣ አልጎሪዝም ሆኗል። ይሄ ቀመር በዲጂታል በሶሻል ሚዲያ ላይ ዲጂታል ኤዲተር እናንተን ሪፕሌስ እያደረጋችሁ ነው። ይሄ ዲጂታል ኤዲተር ህሊና የለውም፣ ሞራሊቲ የለውም፣ ከስራ አይባረርም ወይ አይከሰስም። የፈለገውን በሰበሰበው ቅድም የተናገርነው ፊልተር በብል በሚለው የሰውን ፕሮፋይል ሰሱ ባወጣው መሰረት ለሰው የሚቀርበውን ያቀርባል። እና ዲጂታል ኤዲተር እናንተን ሪፕሌስ እያደረጋችሁ እና ሞራልን ሞራልን ተጠያቂነትን ህሊና የመርመርን ነገር ሁሉ እያወጣው ሄዷል። እና እሱ ነው የሚያሳዝነው። እሱን ለማስተካከል እያንዳንዳችን የመመርመርና እውነቱ ላይ ለመድረስ ስንፍናችንን ማስወገድ እና የተሻለ ጥረት ማድረግ ይኖርብናል። ይሄ ነው ፌክ ኒውሱን የሐሰት ወሬን በተለይም በኢትዮጵያ ውስጥ ትንሿ ቃል ትንሿ አረፍተ ነገር አንድ ሰው ውስጥ ወጣች የተባለችው ህዝብን በከፍተኛ ደረጃ ልክ ቅድም እንደጠቀሱ ነው ሚያንማር እንደተደረገው፣ ቦዝኒያ እንደተደረገው፣ ሌሎች አካባቢ እንደተደረገው እልቂት የሚያመጣበት ዘመን ላይ ስላለን በጣም እንጠንቀቅ። ሩዋንዳ ኢትዮጵያ ውስጥ እንዳይመጣ፣ ሚያንማር ኢትዮጵያ ውስጥ እንዳይመጣ እና እግዚአብሔር ይጠብቀን። እግዚአብሔር ህሊናችንን እንድመረምር ልቦናችንን ያስተካክልልን ማለት ነው የምፈልገው። እሺ፣ አቶ ዳኛቸው ተሾመ በግል የሚሰሩ የአይቲ ባለሙያ፣ ስለ ጊዜው እጅግ አድርጌ አመሰግናለሁ። ሰፊ ጊዜ ነው የሰጡን። በአድማጮቻችን ስም አመሰግናለሁ። እኔም በጣም አመሰግናለሁ። ደናው ከአዲስ አበባ ጥያቄ ላኩልን። አቶ ደረጀ ጂኤም የሚባላሉ ብዙ ጊዜ የጥያቄው መልስ ዝግጅታችን ተሳታፊ ናቸው። አመሰግናለሁ። የአቶ ደረጀ ጥያቄ በአገራችን አሁን ኢትዮጵያ ውስጥ የፈጠራና የተጋነኑ ወሬ ጥላቻዎች አለመግባባትና ግጭት እንዲስፋፋ እያደረጉ ነው ህዝቡ አብሮ የመኖር አብሮ አገሩን የመገንባት ፍላጎት አለው። ፖለቲከኞች በተለይም አገር ውስጥ እና በውጭ አገር የሚኖሩ አክቲቪስቶች፣ ጋዜጠኞች ነን ባዮች ያለምንም ይሉኝታ ኃላፊነት በጎደለው መልኩ ህዝቡን በፈጠራ ወሬ እያመሱት ነው። በሀሳብ የሚለያቸውን የፖለቲካ ቡድን ወይም ግለሰብ ስብዕና በማግደፍ እንዲ እንዲጠላላና ዋጋ ቤስ እንዲሆን ለማድረግ ያለ ርኅራሄ የጥላቻ ወሬ ይነዛሉ። በጣም የሚያሳዝነው አብዛኞቹ ማለት ይቻላል ስለ ሀገር ስለ ህዝብ ደንታ የላቸውም። በሀሳብም የሚለያቸውን መሪዎች ሲነቅፉና በውሸት ሲወነጅሉ የሀገርን ጥቅምና ህዝብ ማዕከል በማድረግ ሳይሆን ለራሳቸው ሲሉ ነው በማለት ይገልጻሉ። አቶ ደረጀ እንግዲህ ቀደም ብሎ አቶ ዳኛቸው የመለሷቸው በርካታ ጥያቄዎች አሉ። አቶ ደረጀም ከዛ ይከታተላሉ የሚል ተስፋ አለን። እናመሰግናለን ለሁሉ ሰው ተሳትፎ አድማጮቻችን። በዚህ ላይ ዝግጅታችንን እናጠቃልላለን። የተሳተፋችሁትን ጥያቄ በመላክ አስተያየት በመላክ በጥያቄው መልስ ዝግጅታችን ላይ ተሳትፎ ያደረጋችሁትን አድማጮቻችንን በሙሉ እናመሰግናለን።